በኢትዮጵያ በተለያዩ ክልሎች የቀጠለው ጸረ መንግስት ተቃውሞ ባለፈው ቅዳሜ ወደ አምስት መቶ የሚጠጉ ተቃዋሚዎች በአዲስ አበባ መስቀል አደባባይ የፖሊስ ጥብቅ ቁጥጥርን ጥሰው የወጡበት ድርጊት በመንግስቱ አንጻር ተቃውሞ ምን ያህል እያየለ መምጣቱንና አዲስ ደረጃ ላይ መድረሱን እንዳሳየ የፖለቲካ ተንታኞች ተናግረዋል። የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላንን በመቃወም ባለፈው ኅዳር ወር በኦሮሚያ ክልል ተቃውሞ ከተጀመረ ወዲህ ተቃዋሚዎች በመዲናይቱ መስቀል አደባባይ በብዛት ሲወጡ የሳምንቱ መጨረሻ የመጀመሪያው ነበር። እርግጥ መንግስት እቅዱን ቢሰርዝም፣ ብዙዎች ጭቆና እንዲያበቃ የፖለቲካ እስረኞችን እንዲፈቱ ፍትሐዊ የስልጣንና የሀብት ክፍፍል እንዲኖር፣ ሀሳብን በነፃ መግለጽ እንዲቻል፣ እንዲሁም የፖለቲካ ውሳኔ ላይ ሁሉም ተሳታፊ እንዲሆን በመጠየቅ አሁንም ተቃውሟቸውን እንደቀጠሉ ይገኛል። የጸጥታ ኃይላት በአዲስ አበባ መስቀል አደባባይ ባለፈው ቅዳሜ የተሰበሰበውን ሰልፈኛ በኃይል እርምጃ ከመበተናቸው ሌላ ከ12 የሚበልጡትን ማሰራቸውን የዜና ምንጮች አመልክተዋል። በሳምንቱ መጨረሻ ብቻ በአማራና በኦሮሚያ ክልሎች በብዙ ከተሞች ተቃውሞ ተካሂዶ ብዙዎች ተገድለዋል። የዜና ወኪሎች በባህር ዳር ሰባት ሰዎች እንደተገደሉ ቢዘግቡም የአይንማኞች የሞተውን ሰው ቁጥር ከሰላሳ በላይ አድርሰውታል። በሁሉም አካባቢዎች በተካሄዱ ተቃውሞዎች የሞቱትን ሰዎች ቁጥር በተመለከተ ግን እስካሁን ድረስ በይፋ የወጣ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ባለፈው አርብ በሀገሪቱ ተቃውሞ እንዳይደረግ ቢከለክሉም እና የጸጥታ ኃይላት እገዳውን በማያከብሩ ላይ አስፈላጊውን እርምጃ እንዲወስዱ ቢያዙም ይህ የህዝቡን ህገ መንግስታዊ መብቱን የሚጥስ መሆኑን በለንደን ስኩል ኦፍ ኢኮኖሚክስ የሰብአዊ ጉዳዮች ተመራማሪ የሆኑት አቶ አወል ቃሲም ለዶይቸቬለ ገልጸዋል። በህገ መንግስቱ መሰረት ተቃዋሚ ሰልፈኞች አደባባይ እንደሚወጡ ማስታወቅ ብቻ ነው ያለባቸው እና መንግስት ተቃውሞ መውጣት እንደማይችሉ ቢከለክላቸውም አደባባይ ወጥተዋል። ይህ የቀድሞ የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ከሞቱ ወዲህ በሀገሪቱ ታሪክ የታየ ትርጉም ያለው ወሳኝ ለውጥ ነው እንደ አቶ አወል ቃሲም አስተሳሰብ። የኢትዮጵያ መንግስት በተቃዋሚዎች ላይ የኃይል እርምጃ ከመውሰድ ይልቅ ለደህንነታቸው ዋስትና መስጠት በተገባው ነበር። ይህን ግዴታውን በመወጣት ፈንታ ታዲያ በተቃዋሚዎች ላይ የኃይል እርምጃ መጠቀሙ በፍጹም የሚያስገርም እንዳልሆነ ነው አቶ አወል ያመለከቱት። የኢትዮጵያ መንግስት ሲጀመርም አንስቶ በኃይል ተግባር በሙስናና መሰል ዘዴዎች ላይ የሚተማመን ጨቋን መንግስት ነው። ይህን ያደረገው ደግሞ መላው የኢትዮጵያን ሕዝብ የማይወክል የውሁዳን መንግስት በመሆኑ ነው። ስለዚህ ይህ አይነት ስርዓት ሕልውናውን ለማስጠበቅ ሲል የተለያዩ የቁጥጥርና የጭቆና ዘዴዎችን ይጠቀማል። ምንም እንኳን ቢከለከሉም በሳምንቱ መጨረሻ አዲስ አበባን ጨምሮ በተለያዩ ከተሞች በሺዎች የሚቆጠሩ አደባባይ መውጣታቸው ራሱ ይላሉ አቶ አወልቃሲም። በኢትዮጵያ የህዝብ ጠንካራ ቁርጠኝነት የታየበት መሰረታዊ ለውጥ ገሃድ መሆኑን የጠቆመና በተለይ የተለያዩ የፖለቲካ ጥያቄ ያላቸው ቡድኖች ልዩነታቸውን ለጊዜው ወደ ጎን በማስቀመጥ መንግስት በሚከተለው የጭቆና ፖሊሲና በሰበቡ በተከተለው ማህበራዊ ኢፍትሐዊነት አንጻር እንዲተባበሩ እያደረገ ነው።